ጋቢና ቪኦኤ፣ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ሰላም ለናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ በዛሬ መሰናዶአችን ቅዱስ ሲኖዶስና ቋሚ ሲኖዶስ ሳይወስን ቅዱስ ፓትርያርኩ በግላቸው ቤተ ክርስቲያንና ቅዱስ ሲኖዶስን ወክለው መግለጫ መስጠት አይችሉም ብፁዕ ቅዱስ አቡነ ዮሴፍ የሰማናቸው፣ የሰማ ናቸው ከአነጋጋሪው ብፁዕ ቅዱስ አቡነ ማትያስ አስተያየት በኋላ ቅዱስ ሲኖዶስ መግለጫ ሰጥተዋል። ይህን የተመለከተው ሙሉ ዘገባ በምሽቱ ይሰማል። ውጤቱ የታወቀ ምርጫ ሆነ እንደ ባለፉት ምርጫዎች የሚል ፍረስትሬሽን አለ። ኢትዮጵያውያን መራጮች መብቶቻቸውን ለመጠቀም ያመነቱበትን ምክንያት ከተመለከተው ቆይታ የተወሰደ ነው። ሙሉ ዘገባው እንዲሁ በምሽቱ ይደመጣል። እኒህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ ቅንብሩን ያከናውናል። ከሁሉ በፊት ስመኝሽ የቆየ አጫጭር ያለም ዜናዎችን ታሰማናለች። Amese kenan los በቄሌም ወለጋ ዞን ዶምቢደሎ ከተማ ውስጥ የኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን ጋዜጠኛ ሲሳይ ፊዳ በጥይት ተመቶ መገደሉን የቄሌም ወለጋ ፖሊስ መምሪያ አስታወቀ። የዞኑ ፖሊስ ጸጥታ ማስከበር ምክትል ኃላፊ ግድያውን የፈጸሙት ሸኔና አባ ቶርቤ ናቸው ብለዋል። የመንግስቱ ባለስልጣናት ሸኔ እያለ የሚጠራቸው የምዕራብ ዞን ሸማቂዎች ቃል አቀባይ በበኩላቸው ግድያውን አልፈጸምንም ሲሉ አስተባብለዋል። ዘገባውን ያደረሰን ናኮር መልካ ነው። ትላንት እሁድ ማታ ሶማሊያ ዋና ከተማ ሞቃዲሾ ውስጥ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ ስድስት ሰዎች ሲገደሉ አምስቱ ፖሊሶች መሆናቸው ታውቋል። የሶማሊያ ቀላቀባይ ሻለቃ አህመድ አብደላሂ ባሰኔ ከተገደሉት መካከል ሁለቱ የፖሊስ አዛዦች መሆናቸውን አረጋግጠዋል። አንደኛው የተገደለው ሲቪል ፖሊስ ጣቢያው አጠገብ ይኖር እንደነበርም ተገልጿል። የአይን ማኞች እንዳሉት አጥፍቶ ጠፊው ዋቤሪ ፖሊስ ጣቢያ ፖሊሶቹ አጠገብ ተጠግቶ በሰደርያው ታ የሚጠቀውን ቦምብ ያፈነዳው ሲሆን ለቦምብ ጥቃቱ የሶማሊያ ባለስልጣናት አልሻባብን ወንጅለዋል። አዲሱ የቻድ መሪ ጄኔራል መሀማት ኤድሪስ ዴቢ ዛሬ ወደ ኒጀር ተጉዘዋል። ጄኔራሉ ባለፈው ወር የሀገሪቱ ፕሬዚዳንት የነበሩት አባታቸው ኤድሪስ ዴቢን ሕልፈት ተከትሎ የጦር ኃይሉ አመራሩን እንዲይዙ ከሰየማቸው ወዲህ ዓለም አቀፍ ጉዞ ሲያደርጉ የዛሬው የመጀመሪያ ጊዜያቸው ነው። የቻዱ መሪ ኒጀር ዋና ከተማ ኒያሜ ሲገቡ የሀገሪቱ ጠቅላይ ሚኒስትር ኡሙዱ መሐመዱና ሌሎችም ከፍተኛ ባለስልጣናት ተቀብለዋቸዋል። የቻዱ ርዕሰ ብሔር ከአዲሱ የኒጀር ፕሬዝዳንት መሐመድ ባዙም ጋር ተገናኝተው እንደሚነጋገሩም ይጠበቃል። ወደ ኮሮና ወሬዎች ስናልፍ የህንዱ የዕለታዊ የኮሮና ቫይረስ ተያዦች ቁጥር ካለፉት ቀናት በጥቂቱ የቀነሰ ቢሆንም አሁንም እጅግ ከፍተኛ መሆኑ ታውቋል። ባለፈው የ24 ሰዓት ጊዜ 366161 የቫይረሱ አዲስ ተያዦች እና 3754 በበሽታው ሳቢያ ለእልፈት የተዳረጉ ሰዎች መመዝገባቸውን የሀገሪቱ የጤና ባለስልጣናት ገልጸዋል። የህዝብ ጤና ጥበቃ አዋቂዎች ግን የቫይረሱ ተጋላጮችም ሆነ የሞቱት ሰዎች ቁጥር በባለስልጣናቱ ከተገለጸው ይበልጣል ብለው እንደሚያምኑ እየተናገሩ ናቸው። በዩናይትድ ስቴትሱ የጃንስ ሆፕኪንስ ዩኒቨርሲቲ ዓለም አቀፍ ኮቪድ-19 መረጃ አጠናካሪ ማዕከል መሰረት ህንድ ውስጥ እስካሁን በይፋ የተመዘገበው የቫይረሱ ተያዦች ቁጥር 22.6 ሚሊየን ገብቷል። በዓለም በአጠቃላይ ከተመዘገቡት 158.3 ሚሊየን የኮሮና ቫይረስ ተያዦች ውስጥ ከፍተኛውን ቁጥር በያዘችው በዩናይትድ ስቴትስ ደግሞ 32.7 ሚሊየን ማለፉን መረጃው ጠቁሟል። ህንድ ውስጥ መጀመሪያ የተከሰተው በከባድ ፍጥነት ዛማቹ የኮሮና ቫይረስ ዝርያ ባንግላዴሽ፣ ፈረንሳይ፣ ታይላንድና ብሪታንያ እንዲሁም በዩናይትድ ስቴትሷ ከነቲኬት ክፍለ ሀገር ውስጥ መገኘቱ ተገልጿል። ህንድ ውስጥ ከወረርሽኙ ጋር በተያያዘ ሌላም ስጋት ተፈጥሯል። የኮቪድ-19 ህሙማንና ከበሽታ ያገገሙ ሰዎችን የሚያጠቃ በሽታ በእጅጉ እያሳሰበ መሆኑ ታውቋል። ሙከር ማይኮሲስ የተባለ በፈንገስ ወይም በሻጋታ የሚከሰት በሽታ ፊትን ሊያበላሽ ሲከፋም አይንን እስከ ማጥፋት ሊደርስ የሚችል ሲሆን ሲሆን በተለይ የስኳር በሽታ ተጠቂ የሆኑ የኮቪድ-19 ህሙማን የበለጠ ተጋላጭ እንደሆኑ የጤና አዋቂዎች ያሳስባሉ። በሌላ ዜና ፖርቱጋል ውስጥ የተሰበሰቡት የአውሮፓ ህብረት መሪዎች ፋይዘር እና ባዮቴክ እንደ አውሮፓያን አቆጣጠር እስከ 2023 ዓ ም በሚኖረው ጊዜ ውስጥ ተጨማሪ 18 ቢሊዮን ክትባቶች እንዲያቀርቡ የቀደመው ውል እንዲታደስ ፈቅደዋል። ፋይዘር እስካሁን በነበረው ውል መሰረት ለህብረቱ አባል አገሮች ስድስት መቶ ሚሊዮን ክትባት አቅርቧል። ይህ በእንዲህ እንዳለ ዩናይትድ ስቴትስ በአውሮፓ ህብረቱ መሪዎች ጉባኤ ላይ ነቀፋ ቀርቦባታል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ለድሃ ሀገሮች የኮቪድ-19 ክትባቶች የተሻለ ተደራሽነት እንዲኖራቸው የኮቪድ-19 ክትባቶች የፈጠራ ባለቤትነት ገደቦች በጊዜያዊነት እንዲሰረዙ ባለፈው ሳምንት ባልተጠበቀ ሁኔታ ድጋፋቸውን ሰጥተዋል። የአውሮፓ ህብረት ምክር ቤት ፕሬዝዳንት ሻርል ሚሼል ይህ አሁን ያለውን ችግር የሚያስወግድ አይነተኛ መፍትሔ ነው ብለን አናምንም ብለዋል። አስከትለውም ይልቁንም ዓለም አቀፉን ወረርሽኝ ለመዋጋት የሚረዳው ዩናይትድ ስቴትስ ክትባቶችን ጠቀም አድርጋ ብትልክ ነው ሲሉ እሳቸውና ሌሎችም የአህጉራዊው ህብረት መሪዎች አሳስበዋል። አድማጮች ለሰዓት ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ ቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር ልዩ የአሜሪካ ድምፅ መርሃ ግብር ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀዳሚው ዘገባ እንሻገር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብጹ ወቅዱስ አቡነ ማትያስ ሰሞኑን የሰጡት አስተያየት የግላቸው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን የሚወክል አይደለም ሲል ቅዱስ ሲኖዶስ አስታውቋል። ፓትርያርኩ የሰጡት አስተያየት በቅዱስ ሲኖዶስም ሆነ በቋሚ ሲኔዶስ ውይይት የተደረገበት አይደለም ሲሉ የቅዱስ ሲኖዶስ ዋና ጸሐፊ ብጹ አቡነ ዮሴፍ ገልጸዋል። ፓትርያርክ ብጹ ወቅዱስ አቡነ ማትያስ ሰሞኑን በሰጡትና ሾልኮ ወጣ በተባለ አስተያየታቸው በትግራይ ተወላጆች ላይ ጅምላ ግድያና የዘር ማጥፋት ወንጀል ነው ብለዋል። እስክንድር ፍሬው ተከታዩን ዘገባ ልከዋል። ዛሬ በቅዱስ ሲኖዶስ የተሰጠው መግለጫ ከአነጋጋሪው የብፁዕ ወቅዱስ አቡነ ማትያስ አስተያየት በኋላ ከቤተ ክርስቲያኗ እንደ ተቋም የተሰጠ የመጀመሪያ መግለጫ ነው። መግለጫውን የሰጡት የቅዱስ ሲኖዶሱ ዋና ጸሐፊና የሲዳማና የጌዲዮ ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ዮሴፍ እንዳሉት ቅዱስ ፓትርያርኩ ተጠሪነታቸው ለሲኖዶሱ ነው። ፓትርያርኩ ሰሞኑን የሰጡት አስተያየት ግን በሲኖዶሱ የማይታወቅና የግላቸው መሆኑን አቡነ ዮሴፍ አብራርተዋል። ብዙ መግለጫዎች የተሰጡትና የሚሰጡት የምላተ ጉባኤውንና የቋሚ ሲኖዶስን አዎንታ ሲያገኙ ነው። ስለዚህ የቅዱስ ፓትርያርኩ መግለጫ አሰጣጥን አስመልክቶ ቅዱስ ሲኖዶስና ቋሚ ሲኖዶስ ሳይወስን ቅዱስ ፓትርያርኩ በግላቸው ቤተ ክርስቲያንና ቅዱስ ሲኖዶስን ወክለው መግለጫ መስጠት አይችሉም። በመሆኑም ቅዱስ ፓትርያርኩ የሰጡት መግለጫ በግላቸው የሰጡት እንጂ የቅዱስ ሲኖዶስ ውሳኔ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሾልኮ ወጣ በተባለ ቪዲዮ በሰጡት አስተያየት በተለይ በትግራይ ክልል እየተካሄደ ነው ያሉትንና የአረማዊነት ስራ ሲሉ የገለጹትን ተግባር አውግዘዋል። በልዩ ልዩ አካባቢዎች ችግር አለ ነገር ግን የትግራይን ያህል አይደለም ያሉት ፓትርያርኩ ህዝብ እያለቀ ነው ሲሉም ተደምጠዋል። ይህንን መነሻ ያደረጉ አንዳንድ ዓለም አቀፍ የመገናኛ ብዙሀንም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን መሪ መንግስት በትግራይ ህዝብ ላይ የጅምላ ግድያና የዘር ማጥፋት እየፈጸመ ነው ማለታቸውን ሾልኮ ወጣ የተባለውን ቪዲዮ በመጥቀስ ዘግበዋል። የዛሬው የቅዱስ ሲኖዶስ መግለጫ ግን አስተያየቱ የግል እንጂ የቤተ ክርስቲያኗ አይደለም ብሏል። የሲኖዶሱ ዋና ጸሐፊ አቡነ ዮሴፍ እንዳሉት ፓትርያርኩ የሰጡት አስተያየት ከቤተ ክርስቲያኗ የተለመደ አሰራር የወጣና የማይወክል ነው። የቅዱስ ሲኖዶስ ምልአተ ጉባኤ በዓመት ሁለት ጊዜ ብቻ እንደሚሰበሰብ አቡነ ዮሴፍ አስታውሰዋል። ነገር ግን በዚሁ በቅዱስ ሲኖዶስ ጉባኤ የሚመረጥ ልዩ ልዩ ጉዳዮችን በቅርበት የሚከታተልና በራሳቸው በቅዱስ ፓትርያርኩ የሚመ የሚሰራ ቋሚ ሲኖዶስ መኖሩን አመልክተዋል። ፓትርያርኩ የሰጡት አስተያየት ግን በቅዱስ ሲኖዶሱም ሆነ በቋሚ ሲኖዶሱ ውይይት ያልተደረገበት መሆኑን ነው የገለጹት። የሚመለከታቸው አካላትም ይህንን ከግምት እንዲያስገቡ ቅዱስ ሲኖዶሱ ጥሪ አቅርቧል። በቀጣው ርክበ ካህናት ቅዱስ ሲኖዶስ በአጀንዳ የሚነጋገርበት መሆኑን እየገለጽ ቅዱስ ፓትርያርኩ የሰጡት መግለጫ የቅዱስ ሲኖዶስ ውሳኔ ያልሆነ መሆኑን እየገለጽ ይህንንም የዓለም መንግስታት በሀገር ውስጥና በሀገር ውጭ ያላችሁ ኢትዮጵያውያን እንዲሁም የኢትዮጵያ መንግስት ሊያውቁትና ሊገነዘቡት ይገባል። ቋሚ ሲኖዶሱ በወቅታዊው የአገሪቱ የጸጥታ ችግር ዙሪያ በመነጋገር የተለያዩ እንቅስቃሴዎችን ሲያደርግ መቆየቱንም ብፁዕ አቡነ ዮሴፍ ተናግረዋል። ስብሰባ ያስፈልገዋል። ቅዱስ ፓትርያርኩ ይሰበስባል። ለማንኛውም ነገር ሲፈጠር፣ እንደምታስታውሱት ብዙ ችግሮች ሲፈጠሩ ይኸው ቋሚ ሲኖዶስ ነው። ይህንንም እኮ አስመልክቶ ችግሩን በየትም በዚህ በሰሜኑም፣ በደቡቡም፣ በምስራቅም በተለያዩ ቦታዎች ችግር ተፈጠረ ሲባል የሚጠራው የሚሰበሰበው በአጀንዳ የሚይዘው ቋሚ ሲኖዶስ ነው። ቋሚ ሲኖዶስ ካየ በኋላ እርዳታ ሁሉ ሰጥተን እናውቃለን። እርዳታ ሁሉ አሁን አድርገናል። ባለፈው ወደ ለቤልሻንጉልም ለትግራይም ወደ 8 ሚሊየን ከዚያ በኋላ ደግሞ እንደገና በእርዳታ የተሰበሰበ ወደ 13 ሚሊየን ከዚያም ደግሞ ከኖርዝ አሜሪካ ዚ የቤተክርስቲያን ልጆች በአንድ ሊቀ ጳጳስ የሚመራ ገንዘብ ይዘው መጥተው ወደ 350 ሺህ ዶላር ለቤልሻንጉልና ለትግራይ የሰጡበት ሁኔታ ያም ቋሚ ሲኖዶስ ላይ ቀርቦ ውይይት አድርገንበት ነበር እና በዚህ አይነት መንገድ ነው የሚሄዱት። ይሄ እንዳያችሁት ቀረጻውን አይታችሁታል። የማይችዋለሁኝ በጎን የገባ ሰው ነው። ምንም መልኩንም አላውቀውም። ምንም አላውቀውም ሲሆን በሞባይል የቀረጸው በእንዲህ አይነት ሁኔታ ነው ለዓለም ይፋ ያደረገው ወይም እንደዚህ ችግር ፈጣሪ እና ኮንትሮቨርሻል መልእክት የያዘ ሆኖ አሁን ሁሉንም እንትን ያደረገ። በተያያዘ ዜና በኢትዮጵያ የዩናይትድ ስቴትስ አምባሳደር ጌታ ፓሲ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ጋር ተገናኝተው መወያየታቸው ተገልጿል። የዩናይትድ ስቴትስ ኤምባሲ በፌስቡክ ገጹ እንዳስነበበው አምባሳደሯና ፓትርያርኩ በትግራይ ያለውን ሰብአዊ ቀውስና ፓትርያርኩ ሰሞኑን የሰጡትን አስተያየት ጨምሮ በኢትዮጵያ ወቅታዊ ሁኔታ ላይ ተወያይተዋል። የውይይቱ ቀጠሮ ቀደም ብሎ የተያዘ ወይም ከፓትርያርኩ የሰሞኑ አስተያየት በኋላ የታቀደ ስለመሆኑ ግን የታወቀ ነገር የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አድማጮች፣ ብፁዕ ወቅዱስ አቡነ ማትያስም በአካል አግኝተን ለማነጋገር ጥረት እያደረግን ነው። በሌላ በኩል ደግሞ ይህንኑ ፓትሪያርኩ ያስተላለፉትን መልእክት የሚቃወም መግለጫ አዲስ አበባ ሀገረ ስብከት መውጣቱም ተሰምተዋል። ሰባተኛው ሀገራዊ ምርጫ ለመካሄድ የሳምንታት ዕድሜ በቀረበት በአሁኑ ሰዓት የዜጎች በምርጫ የመሳተፍ ፍላጎት ተነሳሽነት እንደተጠበቀው አለመሆኑን የፖለቲካ ምሁራን እየተናገሩ ነው። የብሔራዊ ምርጫ ቦርድ በትናንትናው ዕለት በፌስቡክ ገጹ ላይ ይፋ ባደረገው መረጃ መሠረት ሚያዝያ 3 2013 ዓ.ም ድረስ 31724947 ሰዎች የምርጫ ካርድ መውሰዳቸውን አስታውቋል። ብሔራዊ ምርጫ ቦርድ ያወጣው ዝርዝር በተለይም ከፍተኛ የሆነ ተሳትፎ የሚጠበቅባቸው እንደ አማራ ክልል ያሉ ክልሎች ላይ የምርጫ ካርድ ለመውሰድ አነስተኛ ተነሳሽነት መታየቱን ያመላክታል። ከዚህ በመነሳት ኤደን ገረመው የመብቶችና ዲሞክራሲ እድገት ማዕከል ካርድ ኢትዮጵያ ዳይሬክተር ከሆኑት አቶ በፍቃዱ ኃይሉ ጋር ቆይታ አድርጋለች። ቆይታቸው አቶ በፍቃዱ አሁን ስላለው የዜጎች ተሳትፎ ያላቸውን ምልከታ ከሚያስረዱበት ይጀምራል። እንግዲህ የምርጫ ሂደቱ በጣም የተጠበቀ ነበረ፣ ከሁለት ዓመት በፊት ነገር ግን የተሟሟቀ ሁኔታ አይታይም። መጀመሪያ ሲባል የነበረው ፓርቲዎች ቅስቀሳ ሲጀምር፣ የቴሌቪዥን ክርክር ሲጀምር ነበር ሲባል የነበረው ክርክሮቹ ራሱ የመጀመሪያዎቹ አንድ ሁለት ክርክሮች ሲካሄዱ የጦፉ ውይይቶች የሚመስሉ የጦፉ ማለት ምናልባት የተጋነነ ሊሆን ይችላል። ግን ከዛ በኋላ ያሉትን እንደውም ክርክሮች ያለመመልከት ሁላ አዝማሚያ በብዙሀን ዘንድ እየታየ ነው እና ምርጫው የተለየ ነው። ምንም ተወደደም ተጠላ በጣም የተለየ ምርጫ። የዛን ያህል እሱን የሚመጥን አቴንሽን ማግኘት አልቻለ። ምናልባትም ሰዎች ተስፋቸው ተመናምኗል ብዬ ነው የምገምተው። በዚህኛው ምርጫ የዜጎች ተሳትፎ መቀዛቀዙ ምክንያቱ ምንድን ነው ትላለህ? ኢትዮጵያ ከዚህ በፊት በቅርብ ታሪኳ ውስጥ ኤክስፒሪየንስ አድርጋ የማታውቀውን አይነት የፖለቲካ ለውጥ እያስተናገደች ነው ያለችው እና በርካታ ግጭቶች ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ድረስ እየ ተከሰቱ ይገኛል በዚህም ምክንያት ምርጫው መካሄድ የማይችልባቸው ክልሎች አሉ ለምሳሌ ትግራይ በምርጫው ምክንያትም ግጭት የተከሰከሰባቸው ቦታዎች አሉ በአፋርና በሶማሌ ድንበር ላይ ለምሳሌ የምርጫ የመራጮች ምዝገባ ሂደቱ ከፍተኛ የሆነ ኢሬጉላሪቲ ወይም ያልተለመደ አሰራር ተስተዋለበትም አለ ለምሳሌ ሰባት የምርጫ ኮንስቲትዩንሲዎቹ ምርጫ ቦርድ ራሱ ሰስፔንድ በዚህ ነው። እንደዚህ አይነት ነገሮች አሉ ማለት ነው። ቤኒሻንጉል ያለው ግጭት፣ እንደገና እየጠፉ የሚወጡት ይሄ ሰሜን ሸዋና ደቡብ ወሎ አካባቢ ያለው ግጭት፣ ወለጋ ምዕራብ ኦሮሚያ ላይ ያለው ግጭት እነዚህ ሁሉ ነገሮች ከምርጫ የበለጠ አንገብጋቢ ጉዳዮች መጣበት። ዜጎች ማለት ነው፣ የመኖርና ያለመኖር ህልውና ስጋት ላይ ገብተዋል እና ምርጫው ደግሞ ግጭቶች ባሉበት ሁኔታ ውስጥ መካሄዱ እና የፖለቲካ ሽኩቻው ማራገቡ የበለጠ የደህንነት ስጋት ውስጥ ሊከተል ይችላል ብለው አቮይድ የማድረግ ነገር አንደኛ ይሄ ነው። ሁለተኛው ደግሞ በፊት ሲታሰብ የነበረው የዛሬ ሶስት አመት አካባቢ ሲታሰብ የነበረው እና ጠበቅ የነበረው ነገር ቀርቶ አሁን አሸናፊው ከሞላ ጎደል ታውቋል። በዋነኝነት ትልቅ ወንበር ሊያገኝ የሚችለው ብልጽግና ፓርቲ ወይም ገዥው ፓርቲ ነው። ሰው ውጤቱ የታወቀ ምርጫ ሆነ እንደባለፉት ምርጫዎች የሚል ፍረስትሬሽን አለ። በሌላ በኩል ደግሞ በተለይ ደግሞ እንደ ኦሮሞ ያሉ ህዝባዊ ቅቡልነት ያላቸው ተቃዋሚዎች ምርጫውን አንሳተፍም ብለው ግፊት ተጠርጎብናል ብለው ወጥተዋል። የነሱ መውጣት የነሱ ደጋፊዎችን ምርጫው ላይ ኢንተረስት እንዳይኖራቸው ያደርጋል። እንዲሁም ካምፔን ያደርጋሉ። ምርጫው ያክልል መካሄድ የለበትም ብለው የሚያስቡም ይኖራሉ። እዛ ላይ ደግሞ ትንሽዬ ኢንስቲቱሽናል ለውጥም ስላለ ከዚህ በፊት ካድሬዎች ሰዎች ነበሩ። ኦልሞስት አስፈጻሚዎች እና በየቤቱ እየሄዱ እየቆሰቆሱ በጉልበቱ ጡ እያሉ ምናምን ያደርጉ የነበረው አሁን ምርጫ ቦርድ ራሱ ኢንዲፔንደንት ሪክሩት ያደረጋቸው ሰዎች ስለሚበዙ ያቀር እና ዲሞክራቲክ የሆኑ ሀገሮች ውስጥ ህዝቡም ካልተጎተጎተ አይወጣም አይደል? ልክ ማለት እንደ ትራምፕ ባይደን አይነት በጣም የጦዘ ነገር ካልገጠመው እንደዛ አይነትም ትንሽዬ ፋክተር አለችው። እነዚህ ሁሉ ተደራርበው ነው ያቀዛቀዘው ብዬ ገምታለ የደህንነት ስጋት እና የአሸናፊው መታወቅ ወይም የተበላ ቁብ መሆንን ካጠቀስካቸው ነገሮች መካከል ናቸውና። እነዚህ ነገሮች እንደውም የዜጎችን ተሳትፎ በተለይ ይሄ የደህንነት ስጋት የሚለው ሁኔታ የዜጎችን ተሳትፎ መጨመር አልነበረበትም ወይ ዜጎች በድምጻቸው ቢያንስ ይሄንን መርጬ የተሻለ ነገር ይመጣልኛል የሚል ተስፋ የሚያመጣና እንዲመርጡ የሚያነሳሳ ሚና አልነበራቸውም ወይ እሱ እንዴት ታየዋለ እንግዲህ ምርጫ የአንድ ጊዜ የሚደረግ አይደለም አጠቃላይ የፖለቲካ ሂደቶቹ የራሳቸው አበርክቶ አላቸው አሁን በሚከሰተው ነገር ላይ ማለት ነው ለምሳሌ ኦሮሚያ ክልል ውስጥ ተቀናቃኞቹ በቃ ከአቅማችን በላይ ሆኗል አባሮቻችን ታስረዋል ቢሮቻችን ተዘግተዋል ብለ ሲወጡ መቶ ሰማኒያ ወንበር ዝም ብሎ በቃ ያለ ተቀናቃኝ ቀርቷል ማለት ነው መራጮች በገፍ ቢወጡ ምንም ሊቀይሩት የሚችሉት ነገር አይደለም ማለት ነው። እና ስለዚህ አሁን የጠየቁ ያሉት በቃ ድርድር ነው እንጂ ከዚህ በኋላ ምርጫ አንልም አይነት ነገር ነው እየተባለ ያለው። ስለዚህ መራጮች በመውጣታቸው ብቻ ሊቀይሩት የሚችሉት ነገር አይደለም። የደህንነት ስጋቱን ቢሆን እንደውም ያባብስብናል ነው። በዚህ የደህንነት ስጋት ውስጥ ምርጫ ቅንጦት ነው ነው እያሉ ያሉት ሰዎች በዛ ላይ በኢትዮጵያ ታሪክ በምርጫ መንግስት ተቀይሮ ስለማያውቅ ተስፋ ለማድረግን ልምድ ይጠይቃል ብዬ ገምታል። መራጩ ራሱ ቢመርጥ ጥሩ ነው። አንገብጋቢ መስሎ ከታየውና በድምጼ በካርዴ ለውጥ አመጣለሁ ብሎ ካምነ እንትን ይላል። አሁን ዋናው ኢምፖርታንት ነገር ዜጎች በካርዴ ለውጥ አመጣለሁ ብለው እያመኑ አይደለም። ቅድም እንግዲህ በምርጫ የተቀየረ መንግስት ኢትዮጵያ ውስጥ የለም ብለሃል። እና ምርጫ በአንድ ጊዜ መንግስት መቀየርን ላያመጣ ይችላል። ግን ተቃዋሚ ፓርቲዎች ወይም ደግሞ የህዝብ ድምጽ የያዙ ፓርቲዎች በአነስተኛ ቁጥር ፓርላማ መግባታቸው ግን ጥቅም ይኖረዋል። እና ከእሱ አኳያ ዜጎች መምረጣቸው ያለውን ጥቅም እስቲ አያይዘህ ንገረኝ። እሱማ ካለምንም ምርጫ ምርጫ ከሌለበት እንትን የይስሙላ ምርጫ ያለበት ስርዓት ይሻላል። ምክንያቱም አትሊስት ያችን ምርጫ ስታኮ ጥቂት ማውራት ይቻላል፣ ጥቂት መከራከር ይቻላል፣ ጥቂት መነጋገር ይቻላል። ጥቂት ተወካዮች ተወካዮች ምክር ቤት ከገቡ ቢያንስ ሲከራከሩ ማየት ይቻላል ማለት ነው። እነዚህ ጥቅሞች አሉት። ህግ ማውጣቱ ላይ የእውነተኛ ተጽዕኖ ማሳረፍ ባይችሉም መቀየር ባይችሉም ማለት ነው። ዲሞክራሲ መለማመጃ ራሱ ሂደቱ ከዚህ አንጻር ያስፈልጋል። ዜጎችን በንቃት መሳተፍ አለባቸው። ተስፋ መቁረጥ የለባቸውም። ብዙ ሲስተሞች ውስጥ እንደዚህ አይነት ነገር ነበረ። በዚህ ውስጥ አልፎ ነው መጨረሻ እንትን ያሉት እሱ ድቤት ብል አይመስለኝም። ዜጎችም የሚጠፋቸው አይመስለኝም። ነገር ግን በምርጫ ሰበብ እኛ ሆ ብለን ብንወጣ፣ በምርጫ ሰበብ ሌላ ግጭት ሊመጣ ነው እና ማንም ፕሮቴክት የሚያደርገን የለም። የደህንነት ከፍተኛ ስጋት ላይ ነው ያለ ነው። ስለዚህ ለውጥ ለማያመጣ ለምን ግጭት እናባብሳለን? የሚል እንደውም ሪዘርቬሽን ማለት ነው። መጪው ግጭት ላለማበረከት ነው እየተጠነቀቁ ያሉት። ብዙ ሰው ስማ እኔ ሰላም ነው የምፈልገው። ነው ጀመረ ስዛ ላይ መስተካከል አለበት። ተስፋ የሚሰጥ እና ፍርሃትን የሚቀርፍ ዲያሎግም ያስፈልጋል። ይሄንን ምርጫ ጥቂት ሳምንታት የቀሩበት እድሜ ላይ ቆመን ነው ይሄንን ውይይት እያደረግን ያለ ነው እና ከዚህ አንጻር አሁን ላይ ምን መደረግ ይችላል? በባለድርሻ አካላት ከፓርቲዎች ሊሆን ይችላል፣ ከምርጫ ቦርድ ወይም ደግሞ እንደዚሁም ደግሞ ከሲቪል ማህበራትም ሊሆን ምን ማድረግ ይቻላል? ምልሽ አሁን መራጮች መዝገባ ገሚሱ ጋር ተጠናቋል። ገሚሱን የቀረ እስቲ የቀሩት ጋር የቻለ መጠን ከፍተኛ የማነቃቃት ስራዎችንና የሴኪሪቲ ዋስትና ዜጎች ያሏቸውን አማራጮች እንዲያውቁና የሚጭበረበር እንኳን ቢሆን የሚተካበት ሰላማዊ መንገድ እንዳለ ማሳወቅ፣ ግንዛቤ መጨመርና ኢንተረስት መጨመርን እንትን ይላል። ግን አይ ቲንክ ኢትስ ቱ ሌት እኔ በግሌ ብትጠይቅኝ ተስፋ ቆርጫለሁ። ምርጫ ኦፍኮርስ ያስፈልጋል። እኔ የምደራደርበት ነገር አይደለም። ቀደም ብዬ ከምንም ምርጫ የስሙላ ምርጫ ይሻለኛል። ሌላ አማራጭ አለ ብዬም አላምንም። ብዙ ሰዎች የተለያዩ አማራጮችን ፕሮፖዝ ያደረጉ እሰማለሁ። አንዳቸውም ያስኬዳሉ ብዬ አላምን። ይህ ብሔራዊ መግባባት ብሔራዊ መግባባት ምርጫ እየተካሄደም ሊደረግ የሚችል ነገር ነው ብዬ እንማም ነው ምርጫ ከተደረገም በኋላ በቀጣይነት፣ የአንድ ጊዜ የአንድ ቀንም ጉዳይ አይደለም። ምርጫ አማራጭ የሌለው ነገር ስለሆነ ግዴታ መካሄድ አለበት። ነገር ግን ኢትዮጵያ አሁን ባለንበት በጣም እየተርመጠመጠ እና አሳሳቢ የፖለቲካ ሁኔታ ውስጥ ምርጫው ፋይዳ ያለው ለውጥ አያመጣም እና ኤክስፔክቴሽኑ ሰዎች የሚጠብቁትን ነገር ራሱ አላግባብ በጣም ከፍ ማድረግ ከድህረ ምርጫው ላይ ወደ ሌላ ቀውስ ሊመራ ይችላል። የዘጠና ሰባት ምርጫ ላይ የተከሰተው ያ ነው ማለት ይቻላል። በከፊል ሊገኝ የሚችለው ይታወቃል ከሹ ፓርቲ ወይ ብዙ ድምፅ ያሸንፋል ያገኛል ወይም በጣም ራ ሊመራ የሚችልበት እድል ያገኛል ብዬ አስባለሁ። ግን ካለፉት ሁለት ምርጫዎች የተሻለ ብዙ ወኪሎች ሊኖሩ ይችላሉ ህዝብ ተወካዮች ምክር ቤት ውስጥ ስለዚህ ክርክር ያለበት ምክር ቤት ይኖራል ብዬ ገምታለሁ። በጣም ነው የማመሰግነው በፍቃዱ እግዜር ስጥልኝ። እኔም በጣም አመሰግናለሁ። በተለያዩ ጊዜያት በተለያዩ የምስራቅ አፍሪካ ቀጠናዎች ያሉ ዘጋቢዎቻችን የሚልኩልንን አነቃቂ የወጣቶች ታሪኮች ስናቀርብላችሁ ሰንብተናል። ዛሬ ወደ ኤርትራ እናቀናና በዚያ የሚገኝ የምልክት ቋንቋ አስተርጓሚዎችን ማህበር እንተዋውቃለን። ብርሃን በርህ ይቀጥላል። መስማት የተሳናቸው የህብረተሰብ ክፍል በአገልግሎት ሰጪ ተቋማት በምልክት ቋንቋ የሚግባባቸው ሰው ባለማግኘታቸው በዕለት ተዕለት እንቅስቃሴያቸው እክል ያጋጥማቸዋል። ይህ ችግር ያሳስባቸው በተለያዩ የስራ ዘርፍ የተሰማሩ የአንሰባ ሪጅን ወጣት ሰራተኞች በራሳቸው ተነሳሽነት ተደራጅተው የምልክት ቋንቋ አስተርጓሚ ማህበር መስርተው እየሰሩ እንደሆነ ለቪኦኤ ተናግረዋል። መስማት ከተሳናቸው ወላጆች እንደተወለደና ና የዓለም የምልክት ቋንቋ አስተርጓሚዎች ማህበር አባል እንደሆነ የሚናገረው መምህር ዮናስ ሙሳ ማህበራቸው የምልክት ቋንቋን በማስፋፋት መስማት የተሳናቸው የህብረተሰብ ክፍሎች የሚያጋጥማቸውን እክሎች ለመፍታት ሶስት አበይት ዓላማዎችን ይዞ እየተንቀሳቀሰ እንደሆነ አስረድተዋል። ናይዛ ማሕበር እዚኣ ዕላማ ንጹሙማን ሕብረተሰብ ብቁዕ ክእለት ዘለዎም ኣስተርጎምቲ ምፍራዩ የማህበሩ ዋነኛ ዓላማ የምልክት ቋንቋን በማስፋትና አስተርጓሚዎችን በማብዛት መስማት የተሳናቸውን የህብረተሰብ ክፍሎችን ጥያቄና ፍላጎት ማሟላት ነው። እንደሚታወቀው በአፍሪካ ቀንድ የመጀመሪያ የሆነው በ1947 በከረን የተከፈተውና በ1981 በአስመራ የተከፈተው መስማት የተሳናቸው ትምህርት ቤቶች በሌላ ቦታ ሊስፋፉ አልቻሉም። ስለዚህ የምልክት ቋንቋ አስተርጋሚዎችን በማብዛት የትምህርት ደረጃን ማሳደግና ማስፋፋት የማህበሩ ዋነኛ ፈተና ነው ብለዋል። መስማት የተሳናቸው የህብረተሰብ ክፍሎች በሁሉም የመንግስት አገልግሎት ሰጪ ተቋማት ፈጣን አገልግሎት እንዲያገኙ ታስቦ በባህርያቸውና ጸባያቸው ላይ እያተኮረ የስድስት ወር ተግባራዊ ስልጠና እንደተሰጠም መምህር ዮናስ አክሎ ተናግረዋል። ብሽን 1ሸዓ ምስ ተመስረተት ምዝ ናይ ኮሮና ኩነታት ብዙሕ ክንጎይ እኳ ተዘይከኣልና ግን ኣብ ትሕቲ ሚኒስትር ጥዕና ንዝነጥፉ አባላት ምስ ኮሮና ብምትእስሳር ስፍሕ ድበለ ትምህርቲ ክውሃብ ተኻኢሉ ማሕበሩ በ2011 ቢመሰረትም በኮቪድ-19 ምክንያት ብዙ መንቀሳቀስ አልቻለም። ይሁን እንጂ ለጤና ባለሙያዎች ከኮሮና ቫይረስ ጋር የተያያዘ ሰፊ ትምህርት ሰጥተናል። ስልጠናው መስማት የተሳናቸው ሰዎች የሚያሳዩት ባህሪን በቅርበት እንዲያውቁ የሚያስችል ተግባራዊ ስልጠና ነበር። በዚህ የስድስት ወራት ስልጠና ከፍርድ ቤት፣ ሆስፒታሎች፣ ከተለያዩ የጤና ሚኒስቴር ጽህፈት ቤት የተውጣጡ የበጎ ፈቃድ ወጣቶች ተሳትፈውበታል ብለዋል። በአንሰባሪጅን የጤና ሚኒስቴር ጽፈት ቤት የህብረተሰብ ጤና ባለሙያ መሆኑን የተናገረው ሌላው ወጣት ሀሩን ሀሰን በበኩሉ በ2008 ዓ.ም የምልክት ቋንቋ ስልጠናን ከወሰደ በኋላ መስማት የተሳናቸው የህብረተሰብ ክፍሎች የሚያጋጥሟቸው ችግርን በይበልጥና በቅርበት መረዳት እንደቻለ በመጥቀስ ስልጠናውን የወሰዱ የበጎ ፈቃድ ሰራተኞች በሚሰሩበት ተቋማት የሚመጡ መስማት የተሳናቸው ሰዎችን ችግር እያቃለሉ እንደሆነ አስረድተዋል። ቅድሚ ሕጅስ ትጋግ ነይሩ እዩ ኣብ መንጎቲ ሕብረሰብን ትፅሑውን ብዙሕ ኣፍልጦ ዘይ ሞላ ናይቲ ቋንቋ ምልክት ማለት የምልክት ቋንቋ ባለመስፋፋቱ መስማት በተሳናቸው ሰዎችና በሌሎች የህብረተሰብ ክፍሎች መካከል ከፍተኛ ክፍተት ነበር። አሁን ግን በከረን የተለያዩ መስሪያ ቤቶች የሰለጠኑ የበጎ ፈቃድ ወጣቶች ስላሉ ችግሩ በመጠኑ ተቃሏል። መስማት የተሳናቸው ሰዎች የአስተርጓሚዎች የስም ዝርዝር ስላላቸው በሄዱበት መስሪያ ቤት ጉዳያቸውን ያለምንም እክል ማሳካት ችለዋል ብለዋል። ኤርትራ በ2011 የዓለም የምልክት ቋንቋ አስተርጓሚዎች ማህበር አባል ሆና መመዝገቧን የተናገረው መምህር ዮናስ በ2011 በፈረንሳይ ፓሪስ ከተማ በተደረገው ዓለም አቀፍ ጉባኤ ላይ ኤርትራን ወክሎ በመሳተፍ ሰፊ ተሞክሮ ማግኘቱን ተናግሯል። በኤርትራ የሚገኙ መስማት የተሳናቸው የህብረተሰብ ክፍሎች የማንበብና የመጻፍ ችግሮችን ለመለየት በተደረገው ጥናት ሶስት አበይት ነጥቦች እንደተለዩ የተናገረው መምህር ዮናስ ችግሩን ለመፍታት የሚያስችሉ የተለያዩ ስራዎች እንደተሰሩ አብራርተዋል። አብ ውሽጢ ሃገር ይኹን ካብ ወፃኢ ብዝመፁ ተሞክሮ ዘለዎም ብዛዕባ እቲ ቋንቋ ምልክት ነጥብታት ወሲድና ኣብ መወዳእትኡ ሰለስተ ኣገደስቲ ነጥብታት ተረኪበን ማለት እዩ ከውጭ ሃገርና ከሃገር ውስጥ የተውጣጡ የዘርፉ ምሁራን የተሳተፉበት ጥናት ከተደረገ በኋላ ሶስት አበይት ነጥቦችን መለየት ችለናል። የመጀመሪያው መስማት ለተሳናቸው ተማሪዎች በምልክት ቋንቋ መጽሕፍትን ማዘጋጀት ነው። ሁለተኛው ደግሞ መስማት የተሳናቸው የህብረተሰብ ክፍሎች ቤተሰቦችን በያሉበት በቪዲዮ የተደገፉ ትምህርትና ስልጠና መስጠት ነው። ሦስተኛው የመምህራንን የትምህርት አሰጣጥ አቅም ማሳደግ የሚል ሲሆን እንደ ጅማሬ ለጀማሪዎች የሚያገለግል በምልክት ቋንቋ መጽሐፍ መጽሐፍ ችያለው መጽሐፉም ለህትመት ዝግጅት ላይ ነው ብለዋል። ከረን በሚገኘው መስማት ለተሳናቸው ሰዎች የሚያገለው ትምህርት ቤት ውስጥ ሊማሩ ከተለያዩ የኤርትራ ክፍሎች የሚመጡ በርካታ ተማሪዎች በመኖራቸው ተገቢውን አገልግሎት እንዲያገኙ እየሰሩ እንደሆነ የተናገረው ወጣት ሀሩን ሀሰን በምልክት ቋንቋ አስተርጓሚዎች ማህበር የተያዙ አበይት እቅዶችን ዘርዝረዋል። ከተማ ከረን ቋንቋ ምስፋህንት ጋግ ምጽባብን ከረን ውስጥ የምልክት ቋንቋን ማስፋት በተለያዩ አርቲስቶች የተሰሩ ስራዎችን በቋንቋቸው ተርጉሞ ማቅረብ፣ አዝናኝና አስተማሪ ቪዲዮዎችን ማዘጋጀት፣ መስማት ለሚችሉ ሰዎች የተዘጋጀውን የትምህርት ካሪክለም በምልክት ቋንቋ በመቀየር እስከ ከፍተኛ የትምህርት ደረጃ ማሳደግ በማህበሩ ከተያዙ ዋነኛ እቅዶች ናቸው ብለዋል። በ2011 ዓ ም የተመሠረተው የአንሰባ ርጅን የምልክት ቋንቋ አስተርጓሚዎች ማህበር ዋና ጽህፈት ቤቱ በከረን ከተማ ሲሆን በተለያዩ ተቋማት የሚሰሩ በርካታ ቁጥር ያላቸው የበጎ ፈቃድ ሰራተኞችን ያቀፈ ነፃ ማህበር ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። አብራችሁን ስላመሻችሁ እናመሰግናለን። በመስተንግዶ ሀብታሙ ዝዩም፣ በቅንብሩ ደግሞ ኤልያስ አስማር፣ እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።